ኤስ ቢ ኤስ ሬዲዮ። ወቅታዊ ጉዳዮች። ለተለያዩ የህመም ጥቃቶች የተጋለጡ ሰዎች ተላላፊ በሽታዎች ለመቋቋም ያግዛቸው ዘንድ ቀደም ብለው እንዲከተቡ ሐኪሞችና መንግስት እያበረታቱ ነው። የጤና ዲፓርትመንት ማንኛውም ዕድሜው ከስድስት ወራት በላይ የሆነ ሰው ሁሉ ሊከተብ እንደሚገባ አበክሮ ያሳስባል። በመላው አውስትራሊያ በሚገኙ ፋርማሲዎች ውስጥ የ2020 የኢንፍሉዌንዛ ክትባቶች ዝግጁ ሆነው ይገኛሉ። በሜልበርን የቼሪ ዋይት ፋርማሲ ባለሙያ የሆኑት ዳንኤል ከሚንግስ የኮሮና ቫይረስ በአውስትራሊያውያን ዘንድ የጤና ስጋትን በመፍጠሩ በዚህ ዓመት የክትባት ጥያቄው እንደሚጨምር ያላቸውን እምነት ሲገልጡ በዚህ ዓመት ጥያቄዎችና ፍላጎቶች እንደሚጨምሩ እንጠብቃለን። ስለምን ኮሮና ቫይረስ የተስፋፋ ባለበት ሁኔታ ራስን ከኢንፍሉዌንዛ ቫይረስ መጠበቅና በጤና ተቋማቱም ላይ ብርቱ ጫና አለመፍጠር ያሻልና በእኛ በኩል አዘውትረን ሰዎች ኢንፍሉዌንዛ የሚጨምሩባቸው ወራት ጁንና ሴፕቴምበር ከመድረሳቸው በፊት በበልግ ውስጥ እንዲከተቡ እናበረታታለን ብለዋል። ባለፈው ዓመት በኢንፍሉዌንዛ የተጠቆ አውስትራሊያውያን ቁጥር 313 የነበረ ሲሆን የ900 ሰዎች ሕይወትንም ቀጥፏል። የአውስትሬሊያ ሕክምና ማኅበር የኒው ሳውዝ ዌልስ ቅርንጫፍ ምክትል ፕሬዚደንት ዳንኤል ማክመልን በኢንፍሉዌንዛና በኮሮና ቫይረስ በአንድ ጊዜ መጠቃት ሊገጥም እንደሚችል ሲያሳስቡ And the two illnesses cause pretty similar symptoms um, and both can be dangerous to our elderly. <inaudible> በኢንፍሉዌንዛ መዛመቻ ወራት ከቶንም ተደርጎ በማያውቅ ሁኔታ በብዛት የክትባት መድኃኒቶች የቀረቡ መሆኑን አስታውቋል። ይሁንና የጤና ምክሮችን አዘውትረው የሚተገብሩ ግማሽ ያህል አውስትራሊያውያን ብቻ መሆናቸውን የጤና ተመራማሪዎች ይገልጣሉ። በፌዴራል መንግስቱ የብሔራዊ ክትባት ፕሮግራም መሰረት ሕፃናት፣ እርጉዞች፣ ዕድሜያቸው ከ65 በላይ የሆኑ የአውስትራሊያ ነባር ዜጎች በኢንፍሉዌንዛ ሳቢያ ከፍ ላለ ሕመም ሊያጋልጥ የሚችል የጤና መታወክ ያለባቸውን ግለሰቦች ጨምሮ አያሌ አውስትራሊያውያን የኢንፍሉዌንዛ ክትባቶችን በነጻ ለመከተብ መስፈርቶችን ያማላሉ። ሌሎች ግና ከ10 እስከ 25 ዶላርስ በሚፈጅ ወጪ ክትባቶችን ማግኘት ይችላሉ። በኒው ሳውዝ ዌልስ ዩኒቨርስቲ የጤና ትምህርት ቤትና የማኅበረሰብ መድኃኒት ገዲብ ተመራመሪ የሆኑት ዶክተር ሆሊ ሲል ዓለም የኮሮና ቫይረስ ክትባትን እየጠበቀ ባለበት ወቅት ለጊዜው ከቫይረሱ ለቅድመ መከላከል ያሉት መንገዶች ወጪን የማያስወጡ መሆኑን ሲጠቁሙ፣ እጆቹን መታጠቡንና በሚያስሉበት ወቅትም አፉን መሸፈን እንዳለቦት ልብ ይበሉ። እኒህ ለጊዜው የኮሮና ቫይረስን በጊዜያዊነት ለመከላከል የሚበጁ ስትራቴጂዎች ናቸው ብለዋል። የአውስትሬሊያ ወረርሽኝ ዝግጁነት ፈጠራዎች ሊቀመንበር የኮሮና ቫይረስ ክትባትን ግብር ላይ ለማዋል አንድ ዓመት ያህል ሊፈጅ እንደሚችል ገልጠዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።